ትንቢተ ኤርምያስ ምዕራፍ አስር እናንተ የእስራኤል ቤት ሆይ እግዚአብሔር በእናንተ ላይ የተናገረውን ቃል ስሙ እግዚአብሔር እንዲህ ይላል የአሕዛብን መንገድ አትማሩ ከሰማይ ምልክትም አትፍሩ አሕዛብ ይፈሩታልና የአሕዛብ ልማድ ከንቱ ነውና ዛፍ ከዱር ይቈረጣል በሠራተኛም እጅ በመጥረቢያ ይሠራል በብርና በወርቅ ያስጌጡታል እንዳይናወጥም በችንካር እና በመዶሻ ይቸነክሩታል። እንደ ተቀረጸ አምድ ናቸው፣ እነርሱም አይናገሩም መራመድም አይቻላቸውምና ይሸከሟቸዋል። ክፉ መሥራትም አይቻላቸውምና ደግሞም መልካም ይሠሩ ዘንድ አይችሉምና አትፍሯቸው። አቤቱ እንዳንተ ያለ የለም፣ አንተ ታላቅ ነህ፣ ስምህም በኃይል ታላቅ ነው። የአሕዛብ ንጉሥ ሆይ በአሕዛብ ጥበበኞች ሁሉ መካከል በመንግሥታቸውም ሁሉ እንደ አንተ ያለ ስለሌለ አንተን መፍራት ይገባልና አንተን የማይፈራ ማን ነው? በአንድ ጊዜ ሰንፈዋል ደንቁረውማል። ጣዖታት የሚያስተምሩት የእንጨት ነገር ብቻ ነው፤ የሠራተኛና የአንጥረኛ እጅ ሥራ የሆነ ከተርሴስ ጥፍጥፍ ብር ከአፌዝም ወርቅ ይመጣል። ልብሳቸውም ሰማያዊና ቀይ ግምጃ ነው፤ ሁሉም የብልሃተኞች ሥራ ናቸው። እግዚአብሔር ግን እውነተኛ አምላክ ነው። እርሱም ሕያው አምላክና የዘላለም ንጉሥ ነው። ከቍጣው የተነሣ ምድር ትንቀጠቀጣለች፣ አሕዛብም መዓቱን አይችሉም። እናንተም ሰማይንና ምድርን ያልፈጠሩ እነዚህ አማልክት ከምድር ላይ ከሰማይም በታች ይጠፋሉ ትሉአቸዋላችሁ። ምድርን በኃይሉ የፈጠረ ዓለምን በጥበቡ የመሠረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው። ድምፁን ባሰማ ጊዜ ውሆች በሰማይ ይሰበሰባሉ፣ ከምድርም ዳር ደመናትን ከፍ ያደርጋል፣ ለዝናብም መብረቅን ያደርጋል፣ ነፋስንም ከቤተ መዛግብቱ ያወጣል። ሰው ሁሉ እውቀት አጥቶ ሰንፎአል። አንጥረኛም ሁሉ ከቀረጸው ምስል የተነሣ አፍሮአል። ቀልጦ የተሠራ ምስሉ ውሸት ነውና እስትንፋስም የላቸውምና እነርሱ ምናምንቴና የቀልድ ሥራ ናቸው በተጐበኙ ጊዜ ይጠፋሉ። የያዕቆብ እድል ፈንታ እንደነዚህ አይደለም፤ እርሱ የሁሉ ፈጣሪ ነውና እስራኤልም የርስቱ ነገድ ነውና ስሙ የሰራዊት ጌታ እግዚአብሔር ነው። በምሽግ ውስጥ የተቀመጥሽ ሆይ ዕቃሽን ከመሬት ሰብስቢ፤ እግዚአብሔር እንዲህ ይላልና፣ እነሆ በምድሪቱ የሚኖሩትን እስኪሰማቸው ድረስ በዚህ ጊዜ እወነጭፋቸዋለሁ፣ አስጨንቃቸውም አለሁ። ስለ ስብራቴ ወዮልኝ! ቁስሌም ክፉ ነው። እኔ ግን በእውነት የመከራ ቁስሌ ነው እርሱንም መሸከም ይገባኛል አልሁ። ድንኳኔ ተበዘበዘ፣ አውታሬም ሁሉ ተቈረጠ፣ ልጆቼም ከእኔ ወጥተው አይገኙም። ድንኳኔንም ከእንግዲህ ወዲህ የሚዘረጋ መጋረጃዎችንም የሚያነሣ የለም። እረኞች ሰንፈዋልና እግዚአብሔርን አልጠየቁትምና አልተከናወነላቸውም፣ መንጎቻቸውም ሁሉ ተበትነዋል። የወሬን ድምፅ ሰሙ፣ እነሆም የይሁዳን ከተሞች ባድማና የቀበሮ ማደሪያ ያደርጋቸው ዘንድ ከሰሜን ምድር ጽኑ ሽብር መጥተዋል። አቤቱ የሰው መንገድ ከራሱ እንዳይደለ አውቃለሁ፣ አካሄዱንም ለማቅናት ከሚራመድ ሰው አይደለም። አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ በመጠን ይሁን እንጂ በቍጣ አይሁን። ያዕቆብን በልተውታልና ውጠውትማልና አጥፍተውትማልና ማደሪያውንም አፍርሰዋልና በማያውቁ ሕዝብ ስምህንም በማይጠሩ ወገኖች ላይ መዓትህን አፍስስ።